አስረኛው የኢህአዴግ ጉባኤ አቶ ኃይለ ማርያም ደሳለኝን ሊቀመንበር፣ አቶ ደመቀ መኮንን ምክትል ሊቀመንበር አድርጎ በመምረጥ ዛሬ ተጠናቋል። ባለ ዘጠኝ ነጥብ የአቋም መግለጫ አውጥቷል። በአገሪቱ የተቀመጠውን ፈጣን እድገት ከሕዝቡ ጋር በመሆን ለመቀጠል ቃል እንደሚገቡም ተገልጿል። የመልካም አስተዳደር ችግሮችን ለመፍታትም የሞት የሽረት ትግል እንደሚያደርጉም ተጠቅሷል። ሊቀመንበሩ አቶ ሀይለ ማርያም ደሳለኝ በምርጫ ተፎካካሪ ከነበሩ ድርጅቶች ጋር ኢህአደግ በህጋዊ ሰላማዊ መንገድ ለመስራት እንደሚተባበርም ገልጸዋል። የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንደም ገብረስላሴ ጥሪው እንደተለመደው ለፕሮፓጋንዳ ፍጆታ ነው ሲሉ አጣጥለውታል። ግርማይ ገብሩ ከዚያው ከቦታው ዘግቦልናል። ባለፈው አርብ በመቀሌ ከተማ የተጀመረው አስረኛው የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ድርጅታዊ ጉባኤ ዛሬ ከሰዓት በፊት ተጠናቋል። ለሚቀጥሉት ዓመታት የኢህአዴግ ሊቀመንበር ሆነው እንዲመሩ የተመረጡት አቶ ኃይለማርያም ደሳለኝ የጉባኤው ተሳታፊዎች ወደ መጡበት ሲመለሱ ፈጥነው ወደ ስራ በመግባት የህዝቡን አደራ ለመወጣት እንዲሰሩ አሳስበዋል። መላው የድርጅቱ አመራርና አባል የጉባኤውን ውሳኔ ከልብ ተቀብሎ ወደ ስራ እንዲገባም ጠይቀዋል። በመግለጫችን ቃል እንደገባ ነው ሁሉ ከዚህ ጉባኤ መልስ ፈጥነን በጉባኤው መንፈስ ወደ ተግባር እንድንገባ በመላው ሰማዕታት ስም ጥሪ ላቀርብላችሁ እፈልጋለሁ። የኢህአዴግ መስመር የተመሰረተው በህዝቡ ተሳትፎ ነው ያሉት አቶ ኃይለማርያም ደሳለኝ፣ ይህንንም ተረድቶ ለጉባኤው ውሳኔዎች ስኬት ድጋፉን እንዲሰጥ ጠይቀዋል። መላው የሀገራችን ህዝቦች ያለ ያለናንተ ምንም አይነት ፍጻሜ ልናከናውን ስለማንችል መስመራችንም የተመሰረተው በእናንተ ሁለንተናዊ ተሳትፎ በመሆኑ ከጎናችን ተሰልፋችሁ የጉባኤያችንን ውሳኔዎች በጋራ እንድንፈጽም በመላው ጉባኤተኛ ስም ጥሪ ላቀርብላችሁ እፈልጋለሁ። በምርጫ ሁለት ሺ ሰባት ከኢህአዴግ ጋር የተፎካከሩት በኢትዮጵያ ውስጥ የሚገኙ የተቃዋሚ ድርጅቶች በህጋዊና በሰላማዊ መንገድ ለመስራት በፈለጉት ልክ ኢህአደግ አብረዋቸው ለመስራት ዝግጁ መሆኑን አቶ ኃይለማርያም ይናገራሉ። በምርጫ 2007 አምስተኛው ጠቅላላ ምርጫ ከኢህአዴግ ጋር በመፎካከር ህዝቡ የሰጠውን ብይን ተቀብላችሁ ያደራችሁ ተቃዋሚ የፖለቲካ ፓርቲዎች በህጋዊና ሰላማዊ መንገድ ከኢህአዴግ ጋር ለመስራት በፈቀዳችሁት ልክ ኢህአዴግ ከእናንተ ጋር ተባብሮ በሚያስማሙን ጉዳዮች አብረን ለመስራት፣ በሚያለያዩን ጉዳዮች ለመተጋገል የወሰነ በመሆኑ በዚህ አጋጣሚ መላው የሀገራችን ተቃዋሚ ፖለቲካ ፓርቲዎች ለሀገራችን ህዳሴ ጉዞ የበኩላችሁን ድርሻ እንድትወጡ በዚህ ጉባኤተኛ ስም ጥሬን ለማቅረብ እፈልጋለሁ። አመሰግናለሁ። ይህ በእንዲህ እንዳለም የአረና መድረክ የህዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ ኢህአደግ በሊቀመንበሩ በአቶ ኃይለማርያም በኩል ያስተላለፈው ጥሪ እንደተለመደው ለፕሮፖጋንዳ ፍጆታ የተነገረ ነው በሚል ገልጸውታል። ኢህአደግ እንደዚህ አይነት መግለጫ መስጠት አዲስ አይደለም። በ2002 አቶ መለስ ዜናውም የተናገሩት ነው። በ2007 አቶ ኃይለ ማርያም ደሳለይም የተናገሩት ነው። አሁንም ለሶስተኛ ጊዜ ነው የተነገረው። ካለፉት ሁለት መግለጫዎች ያገኘ ነው። ለምንድን እንደሚያሳየው ኢህአደግ ለተወሰነ ጊዜ ለፕሮፓጋንዳ ስራ የሚጠቀምበት እንጂ ወደ ተግባር እንደማይቀይረው የታወቀ ነው። ምክንያቱም ከአይዲዮሎጂ ይጀምራል። ተቃዋሚ ፓርቲ እንደ ጠላት ብሎ ነው የሚመደበው እና ይሄ ለፕሮፓጋንዳ ፍጆታ ካልሆነ በስተቀር አዲስ ነገር ሊያመጣ አይችልም። ምክንያቱም እንደዚህ አይነት ተነሳሽነቱ ቢኖራቸው ያገኘነው ድምጽ ሊያስከብሩልን ይገባ ነበር። ያሸንፍናቸው ወንበሮች ጥራርገው ወስደው ከነሱ ጋር እንሰራለን ማለት አይደፍሮም ነበር ስለዚህ የአሁኑ መግለጫ ከፕሮፓጋንዳ አልፎ የሚፈይደውም በተግባርም የማይታይ ነገር ነው እላለሁ። ቀጣዩ የኢህአዴግ አስራ አንደኛው ጉባኤ በደቡብ ህዝቦች ዴሞክራሲያዊ ግንባር አስተናጋጅነት በሐዋሳ ከተማ እንደሚካሄድም ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ